ቋንቋን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 4 2013 ዓመተ ምህረት የአማርኛው ቋንቋ አገልግሎት ዝግጅታችን አሁን ጀመረ። ማይካድራ ውስጥ በመቶዎች ሲቪሎች ላይ ጭፍጨፋ ለመካሄዱ ማስረጃ እንዳለው አምነስቲ አስታወቀ። በተለይ ደግሞ የከተማ ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩም ማረጋገጥ አልቻለም እንጂ ግን ድርጊቱ በቅል ለትግራይ ክልል በሚታዘዙት የዘት ኃይሎች እንደተፈጸመ የሚያመለክቱ መረጃዎች የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ አቶ ፍስሀ ተክሌ ናቸው። በአብይ ርዕስ ዘገባ ይኖረናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ። እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት የመከላከያ ኃይሎች በትግራይ ክልል ኃይሎች ላይ እየወሰዱት ያለው ወታደራዊ እርምጃ የክልሉን አስተዳደር ወደ ማናጋት እያመራ መሆኑ እየተነገረ ነው። ውጊያውን ተከትሎ በሺዎች የተቆጠሩ ሰዎች ሸሽተው ወደ ሱዳን ተሰደዋል። ብዛት ያላቸው ሰዎች መገደላቸውም እየተዘገበ ነው። ዛሬ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንዳስታወቁት የሀገሪቱ ፓርላማ ለትግራይ ክልል አዲስ መሪ ሾሟል። ቀደም ብሎ ምክር ቤቱ የክልሉን መሪ ዶክተር ደብረጽዮን ገብረ ሚካኤልንና የገዢው ፓርቲ የትግራይ ነፃ አውጪ ግንባር አመራሮችን ያለመከሰስ መብት እንደገፈፈ ይታወቃል። በአገር ክህደትና በሽብርተኝነትም ወንጅሏቸዋል። የክልሉ መንግስት በተጠመደበት በፌዴራሉ የመከላከያ ሰራዊትና በክልሉ ኃይሎች መካከል እየተካሄደ ባለው ውጊያ ብዙ መቶ ሲቪሎች የተገደሉ ሲሆን አምነስቲ ኢንተርናሽናል በዚህ ሳምንት ባወጣው ሪፖርት ግድያውን የጅምላ ጭፍጨፋ ሲል ነው የጠራው። በህዝብ ተወካዮች ምክር ቤት ውሳኔ የሚቋቋመው የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ እንዲሆኑ የተሾሙት ዶክተር ሙሉ ነጋ መሆናቸው ተዘግበዋል። ኢትዮጵያ የትግራይ ክልል በዚህ ሳምንት ብዛት ያላቸው ሲቪሎች ተገድለዋል ሲል አምነስቲ ኢንተርናሽናል ትናንት ባወጣው አዲስ ሪፖርት ተናግሯል። የአምነስቲ ኢንተርናሽናል የምስራቅ እና የደቡባዊ አፍሪካ ዲሬክተር ዴፕሮስ ሙቼና ባወጡት መግለጫ በምንም አይነት እየተካሄደ ባለው ወታደራዊ እርምጃ ተሳትፎ የሌላቸው የቀን የጉልበት ሰራተኞች የሚመስሉ ብዛት ያላቸው ሰዎች መገደላቸውን አረጋግጠናል ነው ያለው። ትግራይ ውስጥ የመገናኛ አገልግሎቶች የተቋረጡ በመሆኑ የዚህን ሰቅጣጭና አሳዛኝ ሁኔታ እውነተኛ አድማስ ሊታወቅ የሚችለው ጊዜው ሲፈቅድ ብቻ ነው ብሏል። አምነስቲ የተገደሉት ሰዎች አስከሬኖች ሰኞ ዕለት ደቡባዊ ምዕራብ ትግራይ ማይ ካድራ ውስጥ የተገኙ መሆኑን የተናገረው አምነስቲ ለግድያው ተጠያቂ ማን እንደሆነ አላረጋገጥንም ነው ያለው። ቀደም ብለው የወጡ ሪፖርቶች በውጊያው ብዙ መቶ ሰዎች መሞታቸውን ዘግበዋል። ብጥብጡ ከጀመረበት ጊዜ አንስቶ የኢንተርኔት አገልግሎት የተቋረጠ በመሆኑ ለሕዝቡ የሚያስፈልገው ሰብአዊ ድጋፍ ሁኔታ ለመገምገም የመረጃ እጦት መፈጠሩን ተንታኞች ተናግረዋል። የተባበሩት መንግስታት ድርጅት እንዳስታወቀው ከትግራይ ክልል ቁጥራቸው ከሰባት ሺህ በላይ ሰዎች ወደ አጎራባጭ ሱዳን ተሰደዋል። የኢትዮጵያ መንግስት የማይካድራው የጅምላ ግድያ በአካባቢው የነበረ የህወሃት ልዩ ኃይልና ሚሊሽያ የፈጸመው ጅምላ ጭፍጨፋ ነው ሲል አስታውቋል። የውጭ ጉዳይ ሚኒስቴር ዴኤታ እና የአስቸኳይ ጊዜ አዋጅ ቃል አቀባይ አምባሳደር ሬድዋን ሁሴን ለቪኦኤ በሰጡት ቃል በአካባቢው የነበረው ታጣቂ ይኸው የህወሀት ልዩ ኃይልና ሚሊሽያ ነው፣ የድርጊቱ ፈጻሚ ማንነት እርቃኑን የቆመ ሀቅ ነው ብለዋል። የሚጣራም አሻሚ ጉዳይ አይደለም ሲሉም አክለዋል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። ሌላ ዜና የኢትዮጵያ መንግስት ፖሊሶች በአማራ ክልል የሚገኝ የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም መስሪያ ቤት የመስሪያ ቤቱን ሰራተኞች በብሔረሰብ እየለዩ አስረዋል ተብሎ በዓለም አቀፍ የዜና ማሰራጫ የተሰራጨ ወሬ ፈጽሞ መሰረተ ቢስ ነው ሲል የአስቸኳይ ጊዜ መረጃ ማጣሪያው ክፍል አስታወቀ። የአስቸኳይ ጊዜው ግብረ ኃይል በሀገሪቱ በሚገኙ በርካታ የሀገር ውስጥና ዓለም አቀፍ ድርጅቶች ውስጥ ተሰግስገው በንቃት የሚንቀሳቀሱ ተጠርጣሪ የህዋት ሰዎች እንዳሉ ባገኘው ታማኝ መረጃ መሰረት ተንቀሳቅሶ በመከታተል ተጠርጣሪዎቹን ግለሰቦች ነው በቁጥጥር ስር ያዋለው ብለዋል። የአማራ ክልል ፖሊስም ሆነ ሌሎች አካላት የደረሳቸው የተጠርጣሪ ግለሰቦች ዝርዝር እንጂ እንደተባለው አጠቃላዩን በብሔረሰብ የተፈረጀ የዜጎች ዝርዝር አይደለም ሲል አስተባብሏል። በሰሜን ምዕራብ ኢትዮጵያ ትግራይ ውስጥ ከምትገኘው ማይ ካድራ ከተማ የጅምላ ግድያ ሪፖርቶች እየወጡ ባሉበት በአሁኑ ወቅት የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽን ኮሚሽነር ሚሸል ባሽሌት ዛሬ ባወጡት መግለጫ በኢትዮጵያ የትግራይ ክልል እየተፈጠረ ያለው ሁኔታ በአደገኛ ሁኔታ እየተባባሰ መሆኑን ተናገሩ። ኮሚሽነሯ መጣራት ይኖርበታል ባሉት የማይካድራው በንጹሐን ሰዎች ላይ ተፈጸመ የተባለው ግድያ በዓለም አቀፍ የጦር ወንጀል ተግባር ሊያስጠይቅ ይችላል ነው ያሉት። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበሩ የአይዳሆ ሪፐብሊካን ሴኔተር ጂም ሪሽ ኢትዮጵያ ውስጥ እየተካሄደ ያለውን ውጊያ ሁሉም ወገኖች አቁመው ንግግር እንዲጀምሩ አሳሰቡ። ውጊያው ወደ እርስ በርስ ጦርነት ሊያመራ እንደሚችል በተጨባጭ ሁኔታ የሚያሰጋ ነው ብለዋል ሴኔተሩ። ለቀጠናው መረጋጋትም እንዲሁም ለዩናይትድ ስቴትስ ብሔራዊ ጸጥታ ጥቅሞች ከሁሉም በላይ ደግሞ ለኢትዮጵያ ሕዝብ ደህንነትና ለሀገሪቱ የዲሞክራሲ ሽግግር አጣዳፊ አደጋ ደቅነዋል ነው ያሉት። አስከትለውም ዩናይትድ ስቴትስና ዓለም አቀፉ ማህበረሰብ ሁሉም ወገኖች በአስቸኳይ ውጊያውን አቁመው የሲቪሎችን ሁሉ ደህንነት እንዲጠብቁ፣ ለሰብአዊ ረድኤት በአስቸኳይ መንገዶችን እንዲከፍቱና የኢንተርኔትና የቴሌፎን አገልግሎቶች እንዲቀጠሉ፣ ለግጭታቸው በሰላማዊ መንገድ መፍትሄ እንዲፈልጉ በቀጥታ ማነጋገራቸውን መቀጠል አለባቸው ሲሉ የመወሰኛው ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበር ጂም ርሽ አሳስበዋል። ያው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንደ አዲስ አበባው ባልደራስ ሁሉ የድሬዳዋ ነዋሪዎችን በከተማ ደረጃ ለማታገል የተቋቋመው ድሬዳዋ አቀፍ የፖለቲካ ፓርቲ መስራች ከአራት ወራት እስር በኋላ በዛሬው ዕለት መፈታታቸው ተገለጸ። የድሬዳዋ ነዋሪዎች አንድነት ፓርቲ የተሰኘው ፓርቲ መስራች አቶ ሲሳይ ያየለ የታሰሩት በፌስቡክ ገጻቸው ላይ ካወጡት መረጃ ጋር በተያያዘ እንደነበረ ጠቅሶ ከድሬዳዋ አዲስ ቸኮል ተከታዩን ዘገባ አጠናቅረዋል። በድሬዳዋ የከፍተኛና መካከለኛ አመራሮች የስልጣን ድልደላ ቀመር ነው የሚባለውን አርባ አርባ ሀያ ማለትም አርባ ፐርሰንት ሱማሌ፣ አርባ ፐርሰንት ኦሮሞ፣ ሀያ ፐርሰንት ሌሎች የሚለውን ቀመር በመቃወም እንቅስቃሴ የጀመረው ሳተናው የድሬዳዋ ነዋሪዎች ህብረት ወደ ፖለቲካ ፓርቲ ከተቀየረ በኋላ የፓርቲው ሊቀመንበር የሆነው ወጣት ሲያየለ በተከሰሰበት መዝገብ የዋስትና መብቱ ተከብሮለት ዛሬ አመሻሹ ላይ ተፈቷል። ከዚህ በፊት እውከትና ረብሻ በማነሳሳት ወንጀል ተከስሶ የነበረ ቢሆንም ቆይቶ ግን ከድሬዳዋ ማረሚያ ቤት ጋር በተያያዘ ፌስቡክ ገጹ ላይ ባወጣው መረጃ ሐሰተኛ መረጃና የጥላቻ ንግግርን በማስተላለፍ እንዲሁም የኮምፒውተር ወንጀል በመፈጸም ክስ ተመስርቶበታል። የተከሰሰበት ወንጀል ዋስትና የማያስከለክል በመሆኑ የ10 ሺ ብር ዋስት እንደተፈቀደለት ወጣት ሲሳይ ለቪኦኤ በስልክ አስታውቋል። በዛሬው ዕለት አመሻሽ ላይም ከማረሚያ ቤት ወጥቷል። ድሬዳዋ አንዳንዴ የብሄር አልፎ አልፎ ደግሞ የሃይማኖት መልክ ያላቸው የሚመስሉ ግጭቶችን በተደጋጋሚ ስታስተናግድ በቆየችባቸው 2011ና 2012 በተደጋጋሚ ለእስር የተዳረገ ወጣት ሲሳይ እንዲሁም ቀድሞ የነበረው ሳተናው የድሬዳዋ ነዋሪዎች ህብረት በአስተዳደሩ ሰላምን በማደፍረስ በተደጋጋሚ ይወቀሱ ነበር። የሳተናው እንቅስቃሴ ባለፈው አመት ወደ ከተማ አቀፍ ህጋዊ የፖለቲካ ፓርቲ ሲለወጥ ወጣት ሲሳይም የፓርቲው ሊቀመንበር ሆኖ ተመርጧል። ከአራት ወራት ገደማ እስር በኋላ ዛሬ በዋሳ የተፈታው ወጣት ሲሳይ በተከሰሰበት ወንጀል ለታህሳስ 12 ተለዋጭ ቀጠሮ ተሰጥቶታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በኮቪድ-19 ዜናዎች ትናንት ዩናይትድ ስቴትስ እንደገና በአንድ ቀን ከፍተኛውን የኮሮና ቫይረስ ተያያዦችና ታመው ሆስፒታል የገቡ ሰዎች ቁጥር አስመዝግባለች። የኮቪድ ተከታታይ ፕሮጀክት የተባለው ድርጅት እንዳስታወቀው ትናንትና ከ150 ሺህ በላይ አዲስ የቫይረሱ ተያዦች ተገኝተዋል። ከትናንት በስቲያ የተገኙት ከ144 ሺህ በላይ ነበሩ። ትናንት ሆስፒታል የገቡት 67 ሺህ በላይ ሲሆኑ፣ በቀደመው ቀን ሆስፒታል ከገቡት በ1 ሺህ 700 የሚበልጡ መሆኑ ተነግሯል። 1104 ሰዎች በኮቪድ-19 ምክንያት ሕይወታቸው ማለፉም ተገልጿል። ዩናይትድ ስቴትስ በቫይረሱ የተጠቁ 10.5 ሚሊዮን በላይ ሰዎች ይዛ ከዓለም ቀዳሚነቱን እንደያዘች ነች። በበሽታው ሕይወታቸው ባለፈው 242400 ሰዎቿም እንዲሁ ሁሉንም የዓለም ሀገሮች ትቀድማለች። ቴክሳስ ክፍለ ግዛት የቫይረሱ ተጋላጮች ቁጥር ከአንድ ሚሊዮን አልፏል። ካሊፎርኒያም ወደ አንድ ሚሊዮን እየተቃረበች መሆኗ ተጠቁሟል። በዓለም ዙሪያ ደግሞ ጣሊያን ከአንድ ሚሊዮን በላይ ሰዎች የተያዙባት አስረኛ ሀገር ሆናለች። ይህ በዚህ እንዳለ በቅርቡ በዩናይትድ ስቴትስ በሚከበረው የታንክስ ጊቪንግ የምስጋና ቀን ከቤተሰባቸው ጋር አብረው እንደማያሳልፉ ከፍተኛው የዩናይትድ ስቴትስ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ተናገሩ። የ79 ዓመቱ ፋውቺ በእድሜያቸው መግፋት ምክንያት ኮሮና ለሚያስከትለው ኮቪድ-19 በሽታ ተጋላጭነታቸው ከፍ ያለ ነው። በዚያም የተነሳ ሶስቱ ሴቶቹ ልጆቼ ቃሉን እንኳን ባልወደውም ሽማግሌው አባታቸው እንዳይታመም ስለሰጉ በኢንተርኔት ቪዲዮ አማካይነት እየተያየን እራት እንበላለን ብለው ወስነዋል ሲሉ ፋውቺ ለኤንቢሲ በሰጡት ቃል ገልጸዋል። የኮቪድ-19 ወረርሽኝ በመላ ሀገሪቱ የቤተሰቦችን የበዓል አከባበር እቅድ አመሳግሏል። ከ242 ሺህ የሚበልጡ ሰዎች በበሽታው ህይወታቸውን ባጡበትና ቫይረሱ መዛመቱን በቀጠለበት በአሁኑ ጊዜ ቤተሰቦች ቆም ብለው ማን ቫይረሱ እንደሌለው ማን እንደሌለው በማይታወቅበት ሁኔታ ሰዎችን መሰብሰቡ ምን ፋይዳ አለው? የሚለውን ሊያስቡበት ይገባል ሲሉ ፋውቺ መክረዋል። ቻይና ዛሬ ለዩናይትድ ስቴትስ ተመራጩ ፕሬዝደንት ጆ ባይደን እና ለተመራጯ ምክትል ፕሬዝደንት ካመላ ሐሪስ የእንኳን ደስ ያላችሁ መልዕክት አስተላለፈች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በዛሬ መደበኛ ጋዜጣዊ ጉባኤቸው ላይ በሰጡት ቃል በዩናይትድ ስቴትስ በተካሄዱት ፕሬዝደንታዊ ምርጫዎች ዙሪያ በሀገሪቱ ሕዝብም በዓለም አቀፉ ማህበረሰብም የተሰጠውን ምላሽ ስንከታተል ቆይተናል ብለዋል። ሀገራቸው የዘገየችበትም ምክንያት ግን አልገለጹም። የአሜሪካን ሕዝብ ምርጫ እናከብራለን። ከዚህ ባለፈ የምርጫው ውጤት በሀገሪቱ ሕግና ደንብ መሰረት እንደሚወሰን እንረዳለን ነው ያሉት ቃል አቀባዩ። የፖለቲካ ተንታኞች በባይደን አስተዳደር ይህ ነው የሚባል የቻይና ፖሊሲ ለውጥ ይኖራል ብለው እንደማይጠብቁ ተናግረዋል። በመጨረሻም የጋና የቀድሞ ፕሬዚደንት ጄሪ ሮሊንግስ ትናንት በሰባ ሶስት ዓመታቸው ከዚህ ዓለም በሞት ተለይተዋል። አክራ ውስጥ ሕይወታቸው ማለፉ የተነገረ ሲሆን የሀገሪቱ ፕሬዚደንት አኩፎ አዶ ባወጡት መግለጫ ዛሬ ትልቅ ዋርካ ወደቀ፣ ጋና በሳቸው ሞት ደህይታለች ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታይን ለዜናዎቹ እናመሰግናለን። የምታዳምጡት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ሐሙስ ህዳር 3 2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው አዲስ ሪፖርት በትግራይ ክልል ደቡብ ምዕራብ ዞን በምትገኘው ማይካድራ ከተማ ውስጥ በአሰቃቂ ሁኔታ የተገደሉ በመቶዎች የሚቆጠሩ አስክሬኖች ማክሰኞ እለት መገኘታቸውን፣ ግድያውም ጥቅምት 30 2013 ዓ ም ምሽት ላይ መፈጸሙን ማስረጃ እንዳለው አስታወቀ። በጦርነቱ ውስጥ ምንም ተሳትፎ የሌላቸውን ሰላማዊ ዜጎች መጨፍጨፍ በጦር ወንጀል የሚያስጠይቅ ተግባር ነው ብሎታል። ዝርዝሩ እንደሚከተለው ይቀርባል። የድርጅቱ የምስራቅና የደቡብ አፍሪካ ዲሬክተርስ ዲፕሮስ ሙቼና በመካሄድ ላይ ካለው ጦርነት ጋር ምንም ግንኙነት የሌላቸውና የቀን ሰራተኛ የሚመስሉ ቁጥራቸው እጅግ የበዛ ሲቪሎች መጨፍጨፋቸውን አረጋግጠናል ካሉ በኋላ፣ ይህ ትግራይ ውስጥ ግንኙነት በመቋረጡ ምክንያት አሁን ልናውቀው ያልቻልነውን የዚህን ዘግናኝ አሳዛኝ ሁኔታ ትክክለኛ ስፋት ሊያሳየን የሚችለው ጊዜ ብቻ ነው ብለዋል። ድርጅቱ የቀውስ ጊዜ የማስረጃ ማረጋገጫ ቤተ ሙከራ ውስጥ የዲጂታል ፎቶ ማረጋገጫ ዘዴና የሳተላይት ምስሎችን በመጠቀም ባደረገው ማጣራት በየቦታው ተጥለውና ና በቃሬዛ ላይ ተቀምጠው የሚታዩት አሰቃቂ ፎቶግራፎችና ና ቪዲዮች በተጠቀሰው ቀን ማይካድራ ውስጥ የተነሱ መሆናቸውን ማረጋገጡን አስታውቋል። የአምነስቲ የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሀት ተክሌ ከእነዚህ ምስሎች በተጨማሪ ጉዳዩን የሚያስረዱ ምስክሮችን ማነጋገራቸውን ለአሜሪካ ድምጽ ገልጸዋል። በወቅቱ የሟቾቹን ሰዎች አስክሬን በመሰብሰብና የቆሰሉ ሰዎችን በመለየት ወደ ሆስፒታል በማመላለስ የተሳተፉ ሰዎችን አነጋግረናል፣ ያሉት አቶ ፍስሀ ጭፍጨፋው የተፈጸመው በጦርነት ውስጥ ያልነበሩ ሰላማዊ ዜጎች ላይ ነው ብለዋል። ከማይካራ ከተማ በፊት ያለ ሉግዲ የሚባልና ባናት የሚባል አካባቢ ላይ ውጊያ ነበረ። በዛ ላይ የፌዴራል መንግስት ኃይሎች በመበርታታቸው የትግራይ መንግስት የልዩ ኃይል የሚባለው እና ከሚሊሻዎች እንደሸሹ ነበር የሚታወቀው። ሌሊቱን ከተማዋን ከበው እንዳደሩ ነው የተናገሩት ምስክሮቹ። በነጋታው ወደ ከተማዋ በሚሄዱበት ጊዜ ግን በጣም ብዙ አስከሬኖች የትም የመወጋት እና የመቀጥቀጥ ምልክት ያለባቸው በጣም በመቶ የሚቆጠሩ ሰዎች እንገን ላይ እንዳዩና እነዚህንም ደግሞ እንደሰበሰቡ ነው የነገሩም። ብዙዎቹ አስከሬኖች የተገኙት የማይቀራ ከተማ ንግድ ባንክ አካባቢ መሀል ከተማው ላይ እዛ አካባቢ ነው። ሌላው ደግሞ ወደ ከማይከራ ወደ ሁመራ የሚወስደው መንገድ ላይ እንደሆነ ነው የነገሩን። እኛም በፎቶ የምርመራ ዘዴያችን ያረጋገጥ ነው ፎቶዎቹም እና ቪዲዮዎቹ ዘጋቢ እንደሆኑ አረጋግተናል። በዚህ እንግዲህ ብዙ ሰዎች እንደሞቱ ነው የተለያዩ ቁጥሮች ይነገራሉ። ያነጋገርናቸው ሰዎች እነሱ የቆጠሩትን ብቻ ወይ የገመጡትን ብቻ ነው የነገሩን። ከዛ ሊበልጥ እንደሚችልም ነው በመቶዎች እንደሚደርስ ነው የሚናገሩት። ሚዲያ በአማራ ክልል ሚዲያ ላይ እንደተገለጸው ደግሞ ወደ አምስት መቶ ሰዎች ሰዎች ይሆናሉ ነው የተባለው። ግን ባለው የመገናኛ ችግር እና አካባቢውም ላይ ስልክም ሆነ ኢንተርኔት ባለመስራቱ ምክንያት የተሻለ መረጃ ማግኘት አልቻለም፣ ከመንግስትም ሆነ ከአካባቢ ነዋሪዎች። ስለዚህ የተረጋገጠው ቁጥር ያው መንግስት ማጣራት ያለበት ነው ነው የምንለው። ከመከላከያ ሰራዊት አባላት ጋር በመሆን በአስክሬን መሰብሰብና የቆሰሉትን ወደ ሆስፒታል በማጓጓዝ ስራ ላይ የተሰማሩ ምስክሮች ለአምነስቲ እንዳስረዱት ከሆነ አስክሬኖቹን ከመንገድ ላይ መሰብሰብ ከመጀመራቸው በፊት የቆሰሉትን ሰዎች ለከተማዋ ቅርብ ወደሆኑት አብረሃ ጅራና ጎንደር ሆስፒታል እንዲወሰዱ አድርገዋል። አምነስቲ ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልቻለ ገልጾ ነገር ግን ከምስክሮቹ እንዳገኘው መረጃ ከሆነ የድርጊቱ ፈጻሚዎች የህወሀት ታማኝ ኃይሎች መሆናቸውን ጠቅሷል። ከጭፍጨፋው የተረፉ ሰዎች የነገሯቸውን ጠቅሰው ሶስት ሰዎች ለአምነስቲ እንደተናገሩት ጥቃቱን ያደረሱባቸው የትግራይ ልዩ ኃይልና የህወሀት አባላት መሆናቸውን ጠቁመዋል። መከላከያ ከተማዋን ከተቆጣጠረ በኋላ ወደ ከተማው የገባ ሲቪል ግለሰብ ነገረኝ ያለውን ቃል በጥቅስ ውስጥ ያስቀመጠው አምነስቲ ጥቅምት ሰላሳ ልጉዲ በተሰኘ ቦታ ላይ የመከላከያ ሰራዊትና የአማራ ልዩ ኃይል ከትግራይ ልዩ ኃይል ጋር ውጊ አድርገው ነበረ። የመከላከያ ሰራዊት የትግራይ ኃይሎችን አሸንፎ ከማይካድራ ወጣ ብሎ በሚገኝ ቦታ ላይ ሌሊቱን አሳልፈዋል። ወደ ከተማዋ ስንገባ በጣም ብዙ አስክሬኖች በዘግናኝ ሁኔታ በየመንገዱ ላይና የቀን ሠራተኞች በብዛት በሚያርፉባቸው ቦታዎች ላይ አይተናል። ሁኔታው በጣም ዘግናኝ ነበረ። እኔ ራሱ እስካሁን ድንጋጤ ውስጥ ሁኜ ያየሁትን ነገር ለመቀበል እየታገልኩ ነው። ለአምነስቲ ሁኔታውን ያስረዳ ሌላ የዓይን እማኝ ደግሞ የመከላከያ ሰራዊትና የአማራ ልዩ ኃይል ማይካድራ ከተማን ከተቆጣጠረ በኋላ ወዲያውኑ ህዳር አንድ ጠዋት ወደ አራት ሰዓት ገደማ ወደ ከተማዋ ገባን። ወታደሩ ሌሊቱን ከከበበ በኋላ ነው የገባው። ከተማውን ለመቆጣጠር ምንም አይነት የተኩስ ልውውጥ አልነበረም። ነገር ግን ስንገባ ያየነው እጅግ ዘግናኝ ነገር ነው። በተለይ ወደ መሃል ከተማና ወደ ሁመራ የሚወስደው መንገድ በተበታተኑ አስክሬኖች ተሞልቶ ነበር። የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና ነው። የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግረኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት አዋጅ ተናግረዋል ሲሉ ምላሽ ሰጥተዋል። አያይዘውም በትግራይ ውስጥ በርካታ የሌላ ብሔር ተወላጆች አሉ፣ በሰላምም እየኖሩ ይገኛሉ ካሉ በኋላ ይህ መረጃ ግን በሌላ አካባቢ የሚገኘውን የትግራይ ተወላጅ ለመጨፍጨፍና በትግራይ ላይ ለተከፈተው ወረራ ህዝብን ለማነሳሳት ነው። ሆኖም ግን የኢትዮጵያ ህዝብ አልተቀበላቸውም ብለዋል። በሌላ በኩል በማይካድራ ከተማ በአማራ ተወላጆች ላይ አሰቃቂ የዘርማ ማጥፋት ወንጀል የፈጸመው የህወሓት ቡድን እንደሆነ የአማራ ክልል ገዢ ፓርቲ አስታውቋል። የአማራ ብልጽግና ፓርቲ ባወጣው መግለጫ እንዳለውም ህወሓት ግድያውን የፈጸመው በህዝቦች መካከል የእርስ በርስ ጦርነት እንዲቀሰቀስ ለማድረግ ነው ብሏል። አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ደግሞ ድርጊቱ በዓለም አቀፍ የወንጀለኞች ፍርድ ቤት አይሲሲ የሚያስጠይቅ ወንጀል መሆኑን እናምናለን ብለዋል። የአምነስቲው ፍሳሀ ከተማው ላይ የስልክና የኢንተርኔት አገልግሎት በመቋረጡ ምክንያት ተጨማሪ ማጣራት የሚያስፈልጋቸው መረጃዎች አለመገኘታቸውን ገልጸው፣ ነገር ግን እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራል መከላከያ ሰራዊት እስከሚገባ ድረስ ማይካድራ ከተማ ለትግራይ ክልል መንግስት ወይም በህወአት በሚታዘዙ የትግራይ ክልል ልዩ ኃይል እና በአካባቢው ሚሊሻ ስር እንደነበር ይታወቃል ብለዋል። እንግዲህ እነዚህ ሰዎች ሞተው በተገኙበት አካባቢ ላይ የፌዴራሉ ሰራዊት ከሚገባበት ጊዜ ድረስ ማይከራ ከተማ ለትግራይ ክልል በሚታዘዙ ወይም በትቤላይ በሚታዘዙ ሰራዊት ወይም ልዩ ልዩ ኃይል እና ትክልሉ ልዩ ኃይል እና በአካባቢ ሚሊሻ ስር እንደነበረ ነው የሚታወቀው። በኖቬምበር አስር ወይም ደግሞ እኛ አቆጣጠር በአንድ ህዳር ላይ ነው ጠዋት ላይ ነው የገባው። እዛ ሲገቡ እንግዲህ እነዚህ የሚያገኙት እና ከተማዋን በማን ነበር በወቅቱ የሚቆጣጠራት እና ሰዎች በሞቱበት በሚለው ጊዜ ስናየው የትግራይ ትግራይ ክልል ሰራዊት ባለበት እንደተፈጸመ ያሳያል። ግን ያንን በትክክል ለማረጋገጥ ያው ከቀድሞ እንዳልኩት በተለይ ደግሞ ከተማ ነዋሪዎች ለማናገር ክሎች ስላሉ የበለጠ በጠራ መልኩም ማረጋገጥ አልቻለም እንጂ ግን ድርጊቱ በቅል ለትግራይ ክልል በሚታዘዙት የዘት ኃይሎች እንደተፈጸመ የሚያመለክቱ መረጃዎች አሉ። የአምነስቲ የምስራቅና የደቡብ አፍሪካ ዲሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ይህንን በሰላማዊ ዜጎች ላይ የተፈጸመ ጥቃት በግልጽ በገለልተኝነት በብቃትና በፍጥነት ምርመራ እንዲካሄድበት በማድረግ ፈጻሚዎቹ በአስቸኳይ ለፍርድ እንዲቀርቡ ማድረግ አለበት ብለዋል። አያይዘው ባሰፈሩት መልእክትም የህወሓት አዛዦችና ኃላፊዎች በሰላማዊ ዜጎች ላይ የሚፈጸሙ ጥቃቶች በዓለም አቀፍ የጦር ሕግ መሰረት በፍጹም የተከለከሉና የሚያስቀጡ የወንጀል ድርጊት መሆናቸውን ለጸጥታ ኃይላቸውና ለደጋፊዎቻቸው ግልጽ ማድረግ አለባቸው ብለዋል። አቶ ፍስሀ ይህንን ሲያብራሩት ሰላማዊ ነዋሪዎች ናቸው እና በምንም መልኩ ለሚደረገው ጦርነት የሚያበረክቱት አስተዋጽኦ የለም። ያ ደግሞ ዓለም አቀፍ ወንጀል ነው እና ሰላማዊ ሰዎችን ማጥቃት አይቻልም። ሰዎች ላይ ግድያም ሆነ ሌሎች ነገሮች መፈጸም አይቻልም። ጦርነት ቢሆን እና ደግሞ የዓለም አቀፍ ወንጀልም ነው። በጀኔቫ ኮንቬንሽን ኢትዮጵያ ፈርመዋለች። ኢትዮጵያን ባስፈርመውም ደግሞ ልማዳዊ ዓለም አቀፍ ህጎና ያልፈረሙ ሀገሮችም ላይ ተግባራዊ የሚሆን ነው ግን ኢትዮጵያ እንዳፈረመችው ነው የሚታወቀውና ስለዚህ በዚህ ጉዳይ ውስጥ የተሳተፈ ወገን ይህንን ማወቅ ያስፈልገዋል። ትግራይ ክልል ባለው ግጭት ውስጥ ተሳታፊ የሆኑ ሁሉም አካላት ዓለም አቀፍ የሰብአዊነት ህግና የሰብአዊ መብቶች ህግን ማክበር እንደሚገባቸው ድርጅቱ አሳስቧል። ከምንም ነገር በላይ የሲቪሎች ደህንነት መጠበቁ መረጋገጥ አለበትም ብሏል። በተጨማሪም በግጭት ላይ በሚሆንበት ጊዜ በሲቪሎች ላይ ጉዳት እንደማይደርስ ለማጣራት መንግስት የስልክና የኢንተርኔት አገልግሎት መኖራቸውን ማረጋገጥ አለበት ብሏል። ከዚሁ ዘገባ ሳንወጣ የማይካድራ ጭፍጨፋ የህወሀት ድርጊት ነው ያለው የአማራ ክልላዊ መንግስት ህወሀት በድርጊቱ የለሁበትም በሚል የሰጠውን ምላሽም አጣጥሏል። አስቴር ምስጋናው የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑትን አቶ ግዛቸው ሙሉ ሙሉነህን አነጋግራለች። በሕወሓትና በፌዴራል መንግስቱ መካከል ከሁለት ዓመታት በላይ የዘለቀው ቁርሾ ወደ ጦርነት ከተቀየረ ከአንድ ሳምንት በላይ ሆኖታል። በዚህ መካከል ነው በጦርነቱ ተሳታፊ ያልሆኑ ንጹሐን ዜጎች በሳምንቱ መጀመሪያ ጅምላ ግድያ እንደተፈጸመባቸው የተሰማው። አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ በሁመራ አቅረቢያ በምትገኘው ማይካድራ በመቶዎች የሚቆጠሩ ንጹሐን ዜጎች መገደላቸውን ማረጋገጡን አመልክቷል። ጥቃቱን ማን እንዳደረሰው እንዳላጣራና እንዳላረጋገጠ የጠቀሰው አምነስቲ Thank <laughs> you. የአይንማኞች ተናገሩ ያለውን ግን አስፍሯል። ጥቃቱን ያደረሱት የትግራይ ልዩ ኃይል አባላት እንደሆኑ ነው አምነስቲ የጠቀሳቸው የአይን ማኞች የገለጹት። ህወሀት ግን በማይካድራ በንጹሐን ዜጎች ላይ የደረሰው ጥቃት የተፈጸመው በመንግስት ታጣቂዎች ነው ብሏል። የአማራ ክልል መንግስት በበኩሉ የሀገር መከላከያ ሰራዊት ለህዝቡ ዘብ የቆመ እንጂ ንጹሐንን በማንነታቸው የሚጨፈጭፍ አይደለም፣ ተልዕኮውም ህግ ማስከበር ነው በማለት ነው ምላሽ የሰጠው። በሰሜን እዝ ላይ ክደት የፈጸመው ህወሀት ይህንም ቢል አይደንቅም ያሉት አማራ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ግዛቸው ሙሉነህ ናቸው። የአገር መከላከያ ሰራዊት እኮ ብሄር የለውም። የአገር መከላከያ ሰራዊት ብሄሩ አገር ነው። አገርን ከጥቃት ማዳን ከጠላት መከላከል ነው፣ ህገ መንግስቱን ማስከበር። በዚህ ደረጃ የተቃኘ በጣም የምንኮራበት የሀገር መከላከያ ሰራዊት ነው ያለ ነው አማራ ትግሬ ምን ብሎ አይደለም የሚዋጋው ከየትኛው ማህበረሰብ ሊዋቀር ይችላል ዋና ዓላማው ትነግ አገር ክዷል ነው አሁን ህግ ወደ ማስከበር የገባው መከላከያ ሰራዊት ትነግ አገርክዷል። ራሱን መከላከያ አብሮት የኖረውን በጣም እንኮራበትን የሰሜን እዝ ወግቷል ጨፍጭፏል ግፍ ፈጽሟል ይሄን በተመለከተ የዓለም አቀፍ ሚዲያዎችንም ጭምር ከዚህ በኋላ አስገብተን ጉዳዩን በደንብ የምናስጠናውና የዘር ጭፍጨፋ ስለሆነ ያደረገ በጀኖሳይድም ጭምር መከሰስ ያለበት አሸባሪ ድርጅት ተብሎ መፈረጅ አለበት እንደሆነ መታወቅ ያለበት የዓለም ማህበረሰብ ማውገዝ አለበት ነግን ህወሀት የእርስ በርስ ግጭት ለማስነሳት ይጥራለ ያሉት አቶ ግዛቸው ሰፊው የአማራ ህዝብ ግን ጠላቱን ጠንቅቆ ያውቃል። ከትግራይ ህዝብ ጋርም አይጋጭም ሲሉ በምሳሌ አስረድተዋል ህግ ለማስከበር በሚደረግ እንቅስቃሴ እየተሸነፈ የያዘውን ቦታ እየለቀቀ የሄደ ጁንታ ቡድን ጦርነቱ እንደማያዋጣው እንደሚሸንፍ ስለሚያቅ ማይካድራ ላይ የራሱን የልዩ ኃይል አባላት ዩኒፎርም አስወልቆ የሲቪል ልብስ በማስለበስ ጭፍጨፋ እንዲያካሄዱ አድርጓል። በዚህ ላይ በርካታ አማራዎች ተነጥለው ተጨፍጭፈዋል። ቁጥሩ ብዙ ነው። ነገር ግን የአማራ ህዝብ ሁሌም ማስተዋይ ነው። የሚታገልለትን አላማ ያውቃል። ትግራይ ህዝብ ጋር አይደለም። ዋናው ጠላቱ ትነግ ስለሆነ ትነግን ማጥፋት ሰላም እንደሚያመጣ ስለሚያውቅ ያንን ሁሉ ትግስት አልፎ መሰሪነቱንም ስለሚያውቅ ታግሶ በመደበኛነት ጠላቱን እያጠቃ ነው የሚገኘው። ትግራይ ህዝብ እየተዋጋን ያለነው የእሱንም ጠላት ስለሆነ፣ በሌላ በኩል ለሰራዊቱ ድጋፍ ለመግለጽ በአማራ ክልል በተለያዩ ከተማዎች የተጠራው ሰልፍ እንዲቀር የተገለጸው የጸጥታ ስጋት ይኖራል ብለን ሳይሆን የህዝቡን አስተያየት በመቀበል ነው ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። በሌላ በኩል የማይካድራ ጅምላ ግድያ በአካባቢው የነበረ የህወሓት ልዩ ኃይልና ሚሊሻ የፈጸመው ጅምላ ጭፍጨፋ ነው ሲል የኢትዮጵያ መንግስት አስታውቋል። በአካባቢው የነበረው ብቸኛ ታጣቂ ይሄው የህወሓት ልዩ ኃይልና ሚሊሻ መሆኑን ነው የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተናገሩት የድርጊቱ ፈጻሚ ማንነት እርቃኑን የቆመ ሀቅ ነው ሲሉ ነው ቃል አቀባዩ ለአሜሪካ ድምጽ የተናገሩት። የሚጣራ አሻሚ ጉዳይ የለም ያሉት አምባሳደር ሬድዋን ማጣራት የሚያስፈልገው አሻሚ ጉዳይ ሲኖር ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ እና የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንን በስልክ ያነጋገራቸው እስክንድር ፍሬው ነው። የማይካድራውን ጅምላ ግድያ አስመልክቶ በመንግስት በኩል ያለው መረጃ በማብራራት ይጀምራሉ። በእኛ በኩል የሚታወቀው እንግዲህ የመከላከያ ሰራዊታችን የደረሰበትን ጥቃት ተከላክሎ መልሶ አጥቅቶ የአንዳንድ አካባቢዎች ነፃ መውጣት በጀመረበት ወቅት በአካባቢ የነበረው ልዩ ኃይልና ሚሊሻ እያፈገፈገ ወደ ኋላ ሲሄድ በአካባቢው ነዋሪ የነበሩ ግን የአካባቢ ተወላጅ ያልነበሩ በርካታ ሰዎች ጥቃት እንደ ደረሰባቸው ለማየት መቻለው ቁጥሩ በርከትላል። በመቶዎች የሚቆጠር ነው የሆነው። ስለዚህ ባዛ አካባቢ ሌላ አስተዳደር የለም፣ ያለው መከላከያ ሰራዊቱና አካባቢውን ደግሞ የሚያስተዳድረው ሚሊሻና ልዩ ኃይሉ ነው። በጣም በተመለከተ የሚመለከተው ና ሰራዊቱ ሲደርስ ያንን ያክል ሰው ተገሎ ያየው በአካባቢ ባለ በሲቪሊያን አይሆንም ባልታጠቁ ሰዎች አይሆንም በሌላ ሽፍታ አይሆንም እውነቱ ራሱን ቁልጭ አድርጎ የሚገልጸው አካባቢው በነበረ ልዩ ሀይልና ምልሻ የተፈጸመ የጅምላ ጭፍጨፋ እንደሆነ ያረጋግጣል ማለት ነው እውነታው በራሱ እንግዲህ አምነስቲ ኢንተርናሽናል ባወጣው መግለጫ የኢትዮጵያ ባለስልጣናት ጥቃቱን በጥልቀትና በስፋት እንዲሁም በገለልተኝነት እንዲመረምሩና ተጠያቂዎችን ለፍርድ እንዲያቀርቡ ጠይቋል ወደ አካባቢው ሄዶ ማጣራት እንዲቻልም ሁኔታውን እንዲያመቻቹ ለአለም አቀፍ አጣሪዎችም ጥያቄ አቅርቧል ወይም ጥሪ አቅርበዋል እና ይሄን እንዴት ነው እናንተ የምትመለከቱት አምባሳደር? እንግዲህ ይህ አካባቢ ብቻ ሳይሆን ወታደሮችም ላይ በጣም በርካታ ቦታ የምን እንደተፈጸመ በዜና ኃይሉ እየቀረበ በአካባቢው እየተገፋ ሲሄድ በወቅቱ በነበሩት እና ባልጠረጠሩት የመከላከያ ሰራዊት አባላት ላይ የተፈጸመው ነገር ኦልሬዲ እውነት የሆነ መቷል። አሁን ከዛ ባሻገር ደግሞ በእነዚህ የኤርትራ ተቁ ዜጎች ንጹዋን ዜጎች ላይ የተፈጸመው ጥቃትም ሌላ ሶስተኛ ወገን ፈጽመው ብሎ ለመጠርጠር ሌላ ሶስተኛ ወገን የሚኖርበት አካባቢ አይደለም ያለው መከላከያ ሰራዊትና የትግራይ ክልል ሊባልና ምልሻ ነው ያለው። ደንገዝገዝ ብሎ ብዙ ሰው የሚንቀሳቀስበት ብዙ ታጣቂ ሊኖርበት የሚችል የተለያየ ሰው እንደዚህ ነገር ለመፈጸም እድል ይኖረዋል ተብሎ የሚጠረጠርበት ሁኔታ ቢኖር ኖሮ የማጣራት ጉዳይን እንዳንድ አንድ አማራጭ ልታየው ትችላለ። ይሄ አስተላለፉ ግልጽ ነው። በአንድ በኩል ሰራዊት ነበረን፣ ሰራዊት ጠቅቷል። እያጠቃ ደግሞ ሲሄድ ያፈገፈገው ኃይል ምን እንደተፈጸመ ታይቷልና የአምነስቲ ኢንተርናሽናል እውነታውን ማውገዙ በጣም ተገቢ ነው። ይሄን ያደረጉ ሰዎች ለፍርድ ይቅረቡ፣ ለህግ ይቅረቡ የሚለውም ለፍርድ ይቅረቡ የሚለውም ትክክል ነው። ስለዚህ ነው ይሄኛው እየተካሄደ ያለው ኦፕሬሽንም ህግ መከበር አለበት፣ ህገ መንግስት መከበር አለበት፣ ዜጎች በነፃ መኖር አለባቸው፣ ወንጀለኛ መጠየቅ አለበት። ዓለም አቀፍ ማህበረሰቡ በሀገራችን ህግ ለማስከበር የሚደረግን እንቅስቃሴ መደገፍና መረዳት አለበት የሚባለው ከዚህ ጋር ተያይዞ ነው። አምነስቲ ኢንተርናሽናልም ለህግ ቅረቡ ያጠፉት ማለታቸው ትክክል ነው። ያጠፋው ግን በጣም ግልጽ ነው። ማን እንዳደረገው ስለሚታወቅ ተጨማሪ ማጣራት በሌላ በሶስተኛ ወገን በውጭ አካል ገብቶ የሚባለው ነገር ማንነቱን ያየኸውን ሰውዬ እሱ መሆኑን ለማረጋጋት ልብስህን አውልቅልኝ እንደማለት ነው የሚሆነው እና እሱ ኦቨስቱ ሚስ እና ምንም አዲስ ኢንቨስቲጌሽን አይፈልግም። ራሱን በግልጽ ርቃኑን የቆመ እውነት ስለሆነ የእውነታውን ባለቤት ለይቶ የድርጊቱን ባለቤት ለይቶ። እርምጃው ይፋጠን፣ ህግ ማስከበር ስራው ይፋጠን። ፌዴራል መንግስቱ ስለዚህ የሚወስደው እርምጃ ተገቢና ትክክል ስለሆነ ዓለም አቀፍ ማህበረሰቡም ያግዘው፣ ወንጀለኛ መቀጣት አለበት የሚለውን ሀሳባቸውን ቢያጠናክሩበት ተገቢ ይሆናል። ነው መለብን አምባሳደር ሬድዋን ሁሴን፣ የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ እንዲሁም የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናለሁ እስክንድር እስክንድር ፍሬውንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ለሶስት ቀናት በተደረገ ፍተሻ አያሌ የጦር መሳሪያዎችንና ሁለት መቶ አርባ ሁለት ተጠርጣሪዎችን መያዙን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በሌላ በኩል ደግሞ የፌዴራል ፖሊስ ኮሚሽን በአገር ክህደት ወንጀል ጠርጥሬያቸዋለሁ ባላቸው ዘጠና ስድስት ሰዎች ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። መለስካቸው አመሀ ዝርዝር አለው የአዲስ አበባ ፖሊስ ኮሚሽን ከሌሎች የጸጥታ አካላት ጋር በመቀናጀት ለሶስት ቀናት ብቻ ባደረገው ፍተሻና ብርበራ 163 ልዩ ልዩ የጦር መሳሪያዎችንና 1194 ጥይቶችን እንዲሁም ሌሎች ንብረቶችን መያዙን የከተማው ፖሊስ ኮሚሽነር ጌቱ አርጋው ለመንግስት መገናኛ ብዙሃን በሰጡት መግለጫ ተናገሩ። በተመሳሳይ ቀናት መንግስት የህወሓት ጁንታ ቡድንን ተልእኮ ተቀብለው ለማስፈጸም ሲንቀሳቀሱ አገኟቸው ያላቸውን 242 ሰዎች ተይዘው ምርመራ እየተጣራባቸው እንደሆነ ታውቋል። የመገናኛ ብዙሃኑ ዘገባ እንደሚለው የህወሓት ጁንታ ቡድን የከተማዋን ጸጥታ ለማደፍረስ ልዩ ልዩ ሴራዎችን ሸርቦ ተላላኪዎቹን በማሰማራት የተለያዩ እንቅስቃሴዎችን እያደረገ ይገኛል። ኮሚሽነሩን የጠቀሰው ይኸው ዘገባ በተለይ ከሀገር መከላከያ ጋር በተከናወነው የብርበራና ፍተሻ ስራ በቂርቆስ ክፍለ ከተማ በሚገኝ አንድ የኮንስትራክሽን ድርጅት ውስጥ 115 ልዩ ልዩ የሬዲዮ መገናኛ መሳሪያዎች መያዙን እና ከእነዚሁም መካከል 23ቱ መሳሪያዎች ለረጅም ርቀት የሚያገለግሉ መሆናቸውን ይናገራል። በመጨረሻም ኮሚሽነሩ ተስፋ የቆረጡትና መውጫ መግቢያ ያጡት የህወሓት የጥፋት መልእክተኞች ያሏቸው ኃይሎች በየሜዳው የሚጥሏቸው የተለያዩ የጦር መሣሪያዎች በነዋሪዎች ላይ ጉዳት እንዳያደርሱ ሕዝቡ ጥንቃቄ እንዲያደርግ ጥሪ አቅርበዋል። የሚያጠራጥሩ የወደቁ ዕቃዎችንም ከመንካትና ከማንሳት በመቆጠብ ለፖሊስ ማሳወቅ እንደሚገባ አስገንዝበዋል። በተመሳሳይ ዜና የፌዴራል ፖሊስ ኮሚሽን የጁንታው የህዋት ወንበዴ ቡድን ብሎ የጠራውን አካል በትግራይ ክልል በሚገኘው በሀገር መከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት በሀገር ክህደት ወንጀል ጠርጥራቸዋለሁ ባላቸው 96 የሲቪልና ወታደራዊ ሹማምንት ላይ የመያዣ ትዕዛዝ ማውጣቱን ይፋ አደረገ። ኮሚሽኑ በዚህ ለመገናኛ ብዙሃን በላከው መግለጫ እንዳመለከተው የጥፋት ቡድን የሚለው አካል አባላት ከሆነ ሸኔና ከሌሎች ጸረ ሰላም ኃይሎች ጋር በመቀናጀት በተለያዩ ክልሎች አገሬ ማፍረስ ተልእኮ ያላቸውን ኃይሎች በመመልመል ትግራይ ክልል ድረስ በመውሰድ ለእኩል ተልእኳቸው ስኬት የተለያዩ ስልጠናዎችን በመስጠት እንዲሁም የገንዘብና የቁሳቁስ ድጋፎችን በማድረግ በተለያዩ የአገሪቱ አካባቢዎች ብሔርን ከብሔር በማጋጨትና በሃይማኖት ሽፋን ሁከትና ብጥብጥ እንዲፈጠር በማድረግ በርካታ ንጹሐን ዜጎች እንዲገደሉ በአካልና በንብረት ላይም ከባድ ጉዳት እንዲደርስ ማድረጋቸውን ያብራራል። ኮሚሽኑ በዚህ የሀገር ህልውናን አደጋ ላይ በመጣል እንዲሁም ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል በመናድ ወንጀል ይፈለጋሉ በማለት የመያዣ ትእዛዝ ካወጣባቸው የሲቪል ሹማምንት መካከል ዶክተር ደብረ ጽዮን ገብረ ሚካኤል፣ አቶ ጌታቸው ረዳ፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አቶ ስዩም መስፍንና አቶ ሰባት ነጋ ይገኙበታል። ከወታደራዊ ሹማምንቱ ደግሞ ሊውተናንት ጀነራል ታደሰ ወረደ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ብርሃነ ነጋሽ እና ሌሎችም ይገኛሉ። በሌላ በኩል ደግሞ የፌዴራል መንግሥት ቀደም ሲል በመላ የትግራይ ብሔራዊ ክልል ባወጀው የአስቸኳይ ጊዜ አዋጅ መሠረት ላቋቋሙ ጊዜያዊ መንግሥት በዋና ሥራ አስፈጻሚነት ዶክተር ሙሉ ነጋን መሾሙን ይፋ አድርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። በተከታይ ደግሞ ከትግራይ ክልል ወዳገኘ ነው መረጃ እናልፋለን። በትግራይ ክልል እየተካሄደ ባለው ጦርነት ከ10 ሺ በላይ ሰራዊት ማርከናል አሉ የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል። ከተማረኩት ውስጥ ኤርትራውያንም ይገኙባቸዋል ብለዋል። ዶክተር ደብረ ጽዮን በሰጡት ማብራሪያ የፌዴራል መንግስት የትግራይ ህዝብን የኤሌክትሪክ አቅርቦት እንዳያገኝና በጨለማ እንዲኖር ኃይል ከማቋረጥ ተሻግሮ የተከዚ ኃይል ማመንጫና የኤሌክትሪክ ማከፋፊያን በአውሮፕላን ደብድቦ ጉዳት አድርሷል በማለት ተናግረዋል። ሙልጌታ ጽሀ ከመቀሌ ተከታዩን ዘገባ ልኮልናል። የትግራይ ክልል መሪ ዶክተር ደብረ ጽዮን ገብረ ሚካኤል ትናንት በሰጡት ማብራሪያ ህዝባዊ ጦርነቱ ቀጥሏል ብለዋል። የክልሉ ህዝብ ወራሪውን እየመከተ ይገኛል ያሉት ዶክተር ደብረ ጽዮን የሁለት ሀገራት ሰራዊት እና የአንድ ክልል ሀይል ተደምረው እየወጉት ቢሆንም በጀግንነት እየመከታቸው ይገኛል በማለት ተናግሯል። በምዕራብ ትግራይ ህዝቡ ከክልሉ የመከላከያ ሀይል ጋር በመሆን እየመከተ ይገኛል ያሉት መሪው አሁንም በተጠናከረ መንገድ ቀጥለዋል ብለዋል። በዚህ ትግል አኩሪ ታሪክ እየተመዘገበ ይገኛል፣ ይህ ታሪክም በቀጣይ ይዘከራል ያሉት ዶክተር ደብረ ጽዮን እስካሁን ከአስር ሺህ በላይ ሰራዊት ተማርኳል በማለት ተናግረዋል። ዘለ እስካሁን ባካሄድ ነው የመመከት ጦርነት ከአስር ሺህ በላይ ተዋጊ ማርከናል ውጊያው ግን አሁንም እንደቀጠለ ነው አስር ሺህ ተዋጊ መማረኩ የጦርነቱን ክብደት ለመገመት ይረዳናል እነዚህ የተማረኩት ምርኮኞች በእኛ እምነት በስርዓት ነው የሚያዙት የትውልድ ቀያቸው ተለያይተዋል ብለን የተለያየ አያያዝ አናደርግላቸውም የተለያየ ምርኮኛ አያያዝ ድሮም አልተደረገም አሁንም እንደዛ አይደረግም የማንኛውም ብሔር የሰራዊት አባል በክብር ነው የሚያዘው ከእነዚህም ኤርትራውያን ይገኝባቸዋል ብለዋል። አብይ አሳልፎ የሰጠው መሬት አንዳንዱ መንጠቅ ጀምረናል። ቀጥታ ያስገባቸው የኤርትራ ሰራዊት የትግራይ ሕዝብ እየተዋጋ ነው ያለው። በዚህ ውጊያ የተማረኩ የሻእቢያ ወታደሮች አሉ። ከውጭ የገባ ምንም የለም እያሉ ሲዋሹ የነበሩ በተጨባጭ እናሳያቸዋል ነው። ሁለቱም ውሸታም አምባገነን መሪዎች በአንድ ውጊያ የተገኙ መሆናቸውን እናጋልጣለን። ማርከናል። ምርኮኞቹ እናወጣቸዋለን። የተማረኩ ሰዎች እንደ ታሪካችን የሚገባቸውን ክብር ሰጥተን ይዘናቸዋል በማለት ነው የገለጹት። ዶክተር ደብረ ጽዮን ጦርነቱ ተጀምሯል እንጂ አላለቀም። በቀጣይም ክብራችንና ማንነታችን ጠብቀን ለማስቀጠል እንመክታለን ነው ያሉት። ህዝባዊ አንድነትና መሪህ ይዘን የሚያስፈልገንም ትጥቅ ባለቤት ሆነናል በማለት ነው ዶክተር ደብረ ጽዮን ገብረ ሚካኤል እየተናገሩት። በፌዴራል መንግስት የሚሰጡ የኤሌክትሪክ ስልክ፣ ኢንተርኔት እንዲሁም የባንክ አገልግሎት ተቋርጧል ያሉት ዶክተር ደብረ ጽዮን የኤሌክትሪክ አገል አገልግሎት ከክልሉ የሚገኙ የሀይል ማመንጫ በመጠቀም ህዝብ እንዲገለገል አድርገናል ብለዋል። ሆኖም ግን ከትናንት በስቲያ የፌዴራሉ መንግስት የተከዘ ሀይል ማመንጫና የሀይል ማከፋፈያ ማዕከል በአውሮፕላን ደብድቦ አገልግሎት እንዲቋረጥ አድርጓል ሲሉ ከሰዋል። በውሳኔ የኤሌክትሪክ አገልግሎት ትግራይ እንዳያገኝ ተደርጓል። አገልግሎት እንዲጠፋም ተወስኖ በተግባር በጨለማ ላይ ነው የነበር ነው። በእኛ በኩል የተወሰነ ጥረት አድርገን የኤሌክትሪክ አገልግሎት መስጠት በመጀመራችን አይ እንዴት አድርገው አገልግሎት ሰጡ እነዚህ እኔ የወሰንኩት በጨለማ እንዲኖር ነው። የምሰማው ግን የኤሌክትሪክ አገልግሎት በትግራይ ያለ ነው። ከቁጥር የወጣ ነገር ተፈጥሯል። አዲስ አበባ ሆኜ መቆጣጠር አልቻልኩም፣ ማጥፋት አልቻልኩም። ለዚህ ማድረግ ያለብኝ በአየር ኃይል በቦምብ ተከዜ ግድብን መደብደብ ነው። የኃይል ማመንጫውን አቅርቦት የሚሰጠውን ሳብስቴሽን መደብደብ ነው። ይሄ የአገሪቱ ሀብት ነው። ስንት ቢሊዮን የወጣበት ሀብት ነው። ግድብ በግድብ እንዲሆን ነው የሚፈለገው እንጂ ያለህን ግድብ ትግራይ ጨለማ ለመክተት ተብሎ ተከዘን ያክል ግድብ ለማፍረስ ኤሌክትሪክ አገልግሎት እንዲቋረጥ ትናንት በተካሄደው ድብደባ አገልግሎቱ ተቋርጧል። ጨካኝ መንግስት የትግራይ ሕዝብ በጨለማ እንዲኖር ኑሮው እንዲጎሳቆል በመብቱ በመቆሙ እንዲሰቃይ የፈረገ መሆኑ እናያለን። ከትናንት በስቲያ ጀምሮ በመቀለ ከተማና አካባቢዋ የኤሌክትሪክ አቅርቦት አለመኖሩ እኔም ተመልክቻለሁ። ዶክተር ደብረ ጽዮን መንግስታቸው በሚቻለውን የደረሰውን ጉዳት በመጠገን ህዝባዊ አገልግሎት ለመጀመር ጥረት እያደረገ መሆኑም ተናግሯል። ዶክተር ደብረ ጽዮን ለኢትዮጵያ መከላከያ ኃይል ባስተላለፉት መልእክት ለምን ዓላማ እንደሚዋጋ ቆም ብሎ ሊያስብ ይገባል ይገባል ብለዋል። መንግስታቸው ለፖለቲካው ችግር ፖለቲካዊ መፍትሄ ነው የሚያስፈልግ ልገው ብሎ እንደሚያምን ገልጸው፣ ሆኖም በኃይል ለማንበርከክ የሚመጣና የትግራይን መሬት ለመውረር የሚመጣ ግን መቅበሪያ ቦታ እንጂ የሚያገኘው አንድም መሬት አይኖርም በማለት ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም። ሙልጌታን ለዘገባው እናመሰግናለን። በሌላ በኩል የአስቸኳይ ጊዜ አዋጅ ማጣሪያ የትግራይ ክልል መንግስት ተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫን መደብደቡን መግለጹን ተከትሎ ባወጣው መግለጫ ዝርዝሩን ሲያስረዳ ልክ እንደ ሌሎቹ የሀይል ማመንጫ ግድቦች ሁሉ በፌዴራል መንግስት የተገነባና የሚተዳደረውም በፌዴራል መንግስት የሆነውን ግድብ እሁድ ጥቅምት ሀያ ዘጠኝ ሁለት ሺ አስራ ሶስት አመተ ምህረት የህወሀት ሚሊሻ ግድቡን ለመጠበቅ የተሰማራውን የፌዴራል ፖሊስ ሀይል ከስራው ለማደናቀፍ ጥቃት ፈጽሟል። የተጎዱትና የተገደሉት ቁጥር ያልተረጋገጠ ቢሆንም በህይወት የተረፉ አስራ አንድ የፌዴራል ፖሊስ አባላት ለ አራት ሰዓት ያህል በእግር ተጉዘው ተራራዎችን አቆራርጠው ወደ ጎንደር ገብተዋል ብሏል። በቀጣዮቹ ቀናት የህወሀት አክቲቪስቶች በማህበራዊ ሚዲያ አማካኝነት ግድቡን ተቆጣጥረናል የሚል መረጃ ማሰራጨታቸውንም ተስተውሏል ሲልም ያክላል መግለጫው። ዝርዝሩን በሚያስረዳበት ክፍልም፣ ነገር ግን አምነስቲ ኢንተርናሽናል የህወሀት ሚሊሻዎች በማይካድራ በንጹሀን ዜጎች ላይ የፈጸሙትን ጭፍጨፋ አስመልክቶ ሪፖርት ባወጣበት በህዳር ሶስት ሁለት ሺ አስራ ሶስት አመተ ምህረት የህዝብን ትኩረት አቅጣጫ ለማስቀየር የተከዜ ግድብ በቦምብ እንደ ተመታ የሚያትት ሆን ተብሎ የተቀናበረ የሀሰት መረጃን ህወሀት በቴሌቪዥን አሰራጭቷል ካለ በኋላ ባለሁለት ክበብ ቅስት ያለውና በውሃ የተሞላ ግድብ በቦምብ ቢመታ ሊያስከትል የሚችለው መጥለቅለቅና ጥፋትን ማንም ሊገምተው የሚችለው በመሆኑ የመረጃውን ሐሰተኛነት በቀላሉ ለማረጋገጥ ይቻላል በማለት የትግራይ ክልሉን መረጃ አስተባብሏል። በሌላ በኩል ዶክተር ደብረጽዮን ተማረኩ ያሉትን ኤርትራውያንን በተመለከተ ከኤርትራ ባለስልጣናት ምላሽ ለማግኘት ሞክረን፣ ዋሽንግተን ዲሲ ያለው የኤርትራ ኤምባሲ ለጊዜው በኮቪድ-19 ምክንያት ዝግ መሆኑ ተነግሮናል። ይሁን እንጂ በዚህ ሳምንት መጀመሪያ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ ለሮይተርስ በሰጡት ቃል ይህ የውስጥ ግጭት ነው፣ በግጭቱ ውስጥ ያለንበትም ማለታቸው አይዘነጋም። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በኢትዮጵያ ፌዴራል መንግስትና በህዋት መካከል እየተካሄደ ያለው ጦርነት በአፋጣኝ እንዲቆም ግፊት እንዲደረግ የጠየቁ የትግራይ ተወላጆች ማህበረሰቦች አባላት ጀርመን ዋና ከተማ በርሊንና ዩናይትድ ስቴትስ ውስጥም ኮሎራዶዋ ዴንቨር ከተማ ላይ ትላንት ሰልፎች አካሂደዋል። አስተባባሪዎቹን ሰለሞን አባት አነጋግሯል። ከበርሊንን ጀምር። እኔ ዶክተር ግርማ በረ ባላለው የሚኖረው በጀርመን ሀገር ፍራንክፈርት ከተማ ነው። በዚህ በጀርመን የተለያዩ የትግራይ ኮሚኒቲ ማህበራት አሉ። የነዛ ጥምር ማህበራት አስተባባሪ ነው። ዶክተር ግርማይ ትናንት ሀሙስ ሰልፍ አድርጋችሁ ነበረ። ምንድን ነው የሰልፋችሁ አላማ? እንዴት ነው የጠራችሁት ሰልፉን? የሰልፉ አላማ ያው ሁሉም አለም ህብረተሰብ እንደሚያውቀው አሁን ያው በኢትዮጵያ ውስጥ በተለይ በፌዴራል መንግስትና በትግራይ ክልል ከባድ ጦርነት እየተካሄደ ነው እና እኛም እንደ ትግራይ ተወላጅ ኮሚኒቲ አባላት ይሄ የሚደረገው ጦርነት ያሳስበናል፣ እንደ ኢትዮጵያውያንም እንደ ትግራይ። ስለዚህ እኛ ሰልፉን የጠራ ነው በዚህ በውጭ ሀገር የምንኖሩ የትግራይ ተወላጆች፣ ይሄ ጦርነት ለማንም አረጅም፣ የሰው ህይወት የሚያልቅበት ንብረት፣ ሀብት የሚወድምበት ስለሆነ ይሄ ጦርነት በአስቸኳይ እንዲቆም ለጀርመን መንግስት መልዕክት ለማስተላለፍ እና የጀርመን መንግስት የሚቻለውን ሁሉ አድርጎ ይሄ ጦርነት በአስቸኳይ ቁሞ በግጭት ውስጥ ያሉት አካላት ቶሎ ብለው ወደ ድርድርና ውይይት እንዲመጡ እንዲጠይቅልን በሚል ነው ሰልፉን የጠራ ነው። የምትደግፉት ወይም የምትቃወሙት ወገን አለ? በዚህ ግጭት ውስጥ እኛ ጦርነት ለማንም አይጠቅም ብለን ነው የምናምነው። ጦርነቱ የሚደግፍ አካል አይኖርም። ስለዚህ የመደገፍ ያለመደገፍ ጉዳይ ሳይሆን እኛ ጦርነቱ ቁሞ ህዝብ መገዳሳት የለበትም፣ መሰደድ የለበትም፣ ንብረት መውደም የለበትም። ስለዚህ የፌዴራል መንግስቱም የክልል መንግስቱም ያላቸው ልዩነት በጠረጴዛ ዙሪያ ተቀምጠው መፍታት አለባቸው የሚል አቋም ነው ያለን። የሀገሪቱ ጠቅላይ ሚኒስትር ጦርነቱ የሚቆመው በክልሉ ያለው ኃይል ትጥቅ ሲፈታ ነው፣ ተጠያቂዎች ለፍርድ ሲቀርቡ ነው ብለው ነበረ። እንዴት ነው የእርስዎ ሀሳብ በዚህ ላይ? ያው እንዳልኩት እንደ ኮሚኒቲ ህብረተሰብ፣ ያው ጦርነት አንደግስም ያለው ነገርም ቶሎ እንዲቆም ነው የምንፈልገው። ወደ እዛ ከሄድን ያው የፌዴራል መንግስቱ ለክልሉ ያለው መንግስት ህጋዊ አይደለም ይላል፣ ያው የክልሉ መንግስትም ፌዴራል ያለው መንግስት ህጋዊ አይደለም ይላል። ስለዚህ ሁለቱም የራሳቸው የሚያነሱት ነገር ይኖራል። በእኛ አስተያየት ግን እያልን ያለ ነው የፈለገው ልዩነት ይኑር በክልል መንግስቱም በፌዴራል መንግስቱም ያላቸው ልዩነት ተቀምጠው በጠረጴዛ ዙሪያ በሰላም በድርድር መፍታት አለባቸው የሚል አቋም ነው ያለን። ዶክተር ግርማይ ጥያቄያችሁን ለማን ነው በቀጥታ ያስገባችሁት? ከጀርመን የሚገኙት ከየአካባቢው ወደ አምስት መቶ እስከ ስድስት መቶ የሚሆን ሰው ነው ሰልፉ ላይ የተገኘው። ስለዚህ የእኛ ጥያቄ ቤዚክ ጥያቄያችን እንዳልኩት፣ የመጀመሪያው ጥያቄያችን ይሄ ጦርነት አውዳሚ ነው። ስለዚህ ወንድም ከወንድም ጋር የሚገዳደልበት ጦርነት ስለሆነ ይሄ ጦርነት በአስቸኳይ መቆም እንዳለበት፣ በትግራይም የተቋረጡ የህዝባዊ ግልጋሎቶች እንደ ስልክ፣ ኢንተርኔት፣ መብራት፣ ውሃ እና የመድኃኒት አቅርቦቶች በአስቸኳይ እንዲከፈቱ፣ በኢትዮጵያ በሙሉ ክልል በማንነታቸው ምክንያት የትግራይ ተወላጆች የሚደርስባቸው መፈናቀል፣ እስራት፣ ሀራስመንት እና ሽብር መቆም እንዳለበት እንዲሁ you okay. የኤርትራ መንግስት በኢትዮጵያ ባለው ውስጥ ጉዳይ ጣልቃ ገብቶ በሚያደርገው የተለያየ ሚና አገሪቷን ወደ ባስ ችግር እየከተታ ስለሆነ በአስቸኳይ እንዲያቆም የሚል ለጀርመን መንግስት ለመርሃዊ መንግስት አንጀላ መርኬል ነው እኛ ደብዳቤ ያስገባ ነው መልስ ሰጥተዋቸዋል። አው ልክስ ተወካይ የሆነ ከውስጥ ከሳቸው ቢሮ መጥተው ያለው ጉዳይ አስረድተናቸዋል። ጉዳዩ ያው በጥሞናም እየተከታተሉት እንደሆነ አውረውናል። ደብዳቤውም ለቻንስለር አንጀላ መርኬል እንደሚያቀርቡላቸውና በቅሩ መልስ እንደሚሰጡን ነግረውናል። የኤርትራ መንግስት እንዳለበት በዚህ ውስጥ ጠቁመውኛል አለበት ብላችሁ እንደምታምኑ እና የኤርትራ መንግስት ግን ይህንን አስተባብሏል። እናንተ ምን ማስረጃ አላችሁ የኤርትራ መንግስት በጉዳይ ውስጥ አለ ብሎ ለመክሰስ? የኤርትራ መንግስት በጉዳይ እንዳለበት የሚያሳዩ የተለያዩ መረጃዎች አሉ፣ ማስረጃዎችም አሉ። በቅርቡ ጦርነቱ ከነበረበት አካባቢ ከሑመራ አካባቢም ተሰደው ወደ ሱዳን የገቡ የትግራይም የሌላ አካባቢም ተወላጆች አሉ። እነሱም እየገለጹት ያሉት የኤርትራ ወታደሮች ከኢትዮጵያ ወታደሮች ጎን ያለው እየተዋጉ እንደሆነ ነው። በሌላ በኩል ሁሞራ ላይ ያሉ የእኛ ቤተሰቦችም ስላሉ ከባድ መሳሪያ ከኤርትራ ሳይድ ድብደባ የደርስባቸው እንደነበር ነግረውናል። ስለዚህ ይህ ሁሉ አጠቃለን ስናየው የተለያዩ እንቅስቃሴዎችም እየተደረግ ነው በኤርትራና በትግራይ በኩል ያለው። ስለዚህ የኤርትራ መንግስት እዚህ ጦርነት ውስጥ እጁ እንዳለበት የሚያጠራጥር ነገር ምንም ነገር የለም። ዶክተር ግርማ በርሄ አመሰግናለሁኝ። ለጊዜው እኔም አመሰግናለሁ። ላለፉት 28 ዓመታት ዩናይትድ ስቴትስ ውስጥ የዴንቨር ኮሎራዶ ነ ተጨማሪ የሆኑት ወይዘሮ ሂሩት ሀጎስም ትላንት ከሺ በላይ እንደሚሆኑ የገለጿቸው የትግራይ ተወላጆች በዴንቨር ከተማ ካፒቶል ሂል አካባቢ ሰልፍ ማድረጋቸውንና ጦርነቱ በአስቸኳይ እንዲቆም የአየር ድብደባውም እንዲቆም፣ የኤሌክትሪክና ና የስልክ አገልግሎቶች እንዲከፈቱ መጠየቃቸውን ተናግረዋል። ዋናው ጥያቄያችን ጦርነት እንደማንፈልግ እንዲታወቅልን ነው ብለዋል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። በግዳጅ ላይ ላለው ለሀገር መከላከያ ሰራዊት የአዲስ አበባ ምክትል ከንቲባ አዳነች አበቤን ጨምሮ በአስራ አንድ ክፍለ ከተሞች የሚገኙ አመራሮችና የከተማው ነዋሪዎች ደም ለግሰዋል። የሀገር ሉዓላዊነትን ለማስከበር መስዋዕትነት እየከፈለ ያለውን ሰራዊት አስፈላጊ በሆነ ሁሉ መደገፍ አለብን ሲሉ ምክትል ከንቲባ አዳነች አቤቤ ተናግረዋል። ፀሐይ ዳምጠው ተጨማሪ አላት። ደማችን ለመከላከያ ሰራዊታችን በሚል መሪ ቃል ነው የአዲስ አበባ ነዋሪዎች ደም መለገስ የጀመሩት። በዚህ መሰረት የአዲስ አበባ ምክትል ከንቲባ ወይዘሮ አዳንች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ አመራሮችና ከሁሉም ክፍለ ከተሞች የተውጣጡ ነዋሪዎች በአዲስ አበባ ስታዲየም ደም ለግሷል። በዚህ ወቅት ምክትል ከንቲባ ጥፋትና ክህደትን የፈጸመውን የህወሓት ቡድን በመፋለም የኢትዮጵያን ሉዓላዊነት ለማስጠበቅ ውድ ህይወቱን መስዋዕትነት በመክፈል ላይ ላለው መከላከያ ሰራዊት ደማችን በመለገስ አጋርነታችንም በተግባር ማሳየት አለብን ብለዋል። ለመከላከያ ሰራዊታችን ክብርና ፍቅራችንን ለመግለጽ ነው። በአብዛኛው ይህንን የደም መለገስ ፕሮግራም እንድንጀምር የከተማችን ነዋሪዎች ናቸው በጣም ግፊት ያደረጉት። በተለያየ መንገድ በየክፍለ ከተማው በየወረዳው ተጀምሮ ነበረ። ነገር ግን በአንድነት በጋራ እንስጥ ብለው ባቀረቡት መሰረት ትልቁ ስጦታ ደግሞ ደማችን ስለሆነ፣ የፍቅር ስጦታችን እሱ ስለሆነ፣ ለመከላከያ ሰራዊታችን የክብር ስጦታችን አንዱና የመጀመሪያው እና ትልቁ እሱ ስለሆነ ስታዲ ሁሉም ላይ በዘመቻው ተሳትፎ በማድረግ ላይ ለሚገኘው የመከላከያ ሰራዊት የአጎራባች ክልሎች ልዩ ኃይልና የሚልሻ አባላት የገንዘብና የቁሳቁስ ድጋፍ የማሰባሰብ ስራ መጀመሩንም ምክትል ከንቲባ አዳነች አቤቤ ገልጿል። አብሮነቱን ከዚህ በበለጠ ሁኔታ እንዲገልጽ ለመከላከያ ሰራዊታችን ድጋፍ መሰብሰብ ተጀምሯል እና ኮሚቴ አቋቁመናል። በከተማ፣ በክፍለ ከተማ፣ በወረዳ ደረጃ ማለት ነው። መከላከያ ሰራዊት ብቻ ሳይሆን የአማራ ክልል ሚሊሻ ልዩ ኃይል እዛ ችግሩን በግንባር ከመከላከያ ሰራዊታችን ጋር የተጋፈጠ ሌሎች አጎራባች ክልሎች አሉ እንደነ አፋር እንደነ ቤንሻንጉል ይላሉ። ለነሱም ጭምር ድጋፉን መግለጽ ስለፈለገ ይህንን ድጋፉን በከተማ ደረጃ እያቀናጀነው ነው። ህብረተሰቡም በየአካባቢው በተዘጋጀ የድጋፍ ማዕከላት በመገኘት ለሀገር መከላከያ ሰራዊት የሚችለውን ድጋፍ ማድረግ እንዳለበት ጥሪ አቅርቧል። በደም ልገሳው ላይ የተሳተፉ የከተማ ነዋሪዎችም የሀገርን ሉዓላዊነት በመጠበቅ ላይ ያለው መከላከያ ሰራዊት ደም በመለገስ አጋርነታቸውን እያሳዩ መሆኑን ገልጿል። ደሜን ለወገኔ በሚል ለመከላከያ ሰራዊታችን ደሜን ለመስጠት ነው የመጣሁት ማለት ነው። የአገር መከላከያ ማለት አገር ነው አገርን እየተከላከሉ አገርን እየጠበቁ ባለበት እንደዚህ አይነት አደጋ በደረሰባቸው ደማችን ለነሱ መስጠት አስፈላጊም ስለሆነ የትግራይ ህዝብ በዚህ ጉዳይ ላይ እንደ ማንኛውም የኢትዮጵያ ህዝብ እነዚህ እነሱን የማይጠቅም አውጥቶ መስጠት መቻል አለበት፣ አውጥቶ ለህግ መስጠት መቻል አለበት። ይሄን ካላደረገ ተጠቂ ነው የሚሆነው የትግራይ ህዝብ ማለት ነው። ስለዚህ በእያንዳንዱ ላይ የተፈጠረው ድርጊት እነሱ ላይ በደል ስለሚደርስ፣ ስለዚህ ከኢትዮጵያ ህዝብ ጋር ሆነው የትግራይ ህዝብ ኦ ብሎ መውጣት መቻል አለበት። የአዲስ አበባ ከተማ አስተዳደር ከደም ልገሳ መርሃ ግብሩ ባለፈ በቀጣይ ቀናት ለመከላከያ ሰራዊቱ የገንዘብና የቁሳቁስ ድጋፍ ለማድረግ በመዘጋጀት ላይ እንደሆነ ምክትል ከንቲባ አዳነች አቤቤ ገልጿል። ለአሜሪካ ድምፅ ሐይ ዳምጦ ከአዲስ አበባ። ፀሐይን፣ ላደረሰችን ዘገባ አመስግነን፣ ከደሴ ወደ ተጠናቀረው ተከታዩ ዘገባ እናልፋለን። በኦሮሚያ የተለያዩ አካባቢዎች ህወሀትንና ሰሩት ያሉትን ደባ በመቃወም ሰልፍ ተደረገ። የሰላማዊ ሰልፉ በአስራ አራት የክልሉ ዋና ዋና ከተሞችና በአስራ አራት ዞኖች መደረጉን የገለጸው የክልሉ መንግስት ከሰልፉ ጎን ለጎን በገንዘብና በአይነት የተለያዩ ድጋፎች መደረጋቸውም ተነግሯል። ሙክታር ጀማል ተጨማሪ አለው። በኦሮሚያ የተደረገው ሰልፍ በትላንትናው ዕለት የጀመረ ቢሆንም ጅማ፣ ኢሉባቦር እና አንዳንድ ከተሞች ብቻ ነበሩ። በዛሬው ዕለት አብዛኛው የክልሉ ከተሞችና ዞኖች በሰልፉ የታደሙ ሲሆን የፌዴራሉ ኃይል በትግራይ ክልል ላይ የወሰደውን እርምጃ በመደገፍ መሆኑን ገልጸዋል። በዛሬው ዕለት አዳማ፣ ሱሉልታ፣ ብሾፍቱ፣ ሞጆ፣ ባቱ፣ ነቀምቴ፣ ሰበታ፣ ቡራዩ፣ ባሌሮቤና ሌሎች ከተሞች የድጋፍ ሰልፉን እያደረጉ ሲሆን በአጠቃላይ 14 የክልሉ ከተሞች እና 14 ዞኖች ላይ ሰላማዊ ሰልፉ መደረጉን ነው የኦሮሚያ ኮሚኒኬሽን ቢሮ የገለጸው። በሰበታ ሰልፍ ላይ የታደመው አቶ ታደሰ ወርቁ ለቪኦኤ ይህን ገልጿል። ዛሬ በተደረገው ሰልፍ ላይ የሰበታ ከተማ ነዋሪ የመከላከያ ሰራዊት ደሙን አፍስሰው አጥንቱን ከስክሶ የሀገርን ሉዓላዊነት እያስከበረ ባለበት ጊዜና ሁኔታ በቲፕልነት የተወሰደው እርምጃ ግን ትክክል እንዳልሆነና ሕዝቡ ሜን ተገንዝቦ የመከላከያ ሰራዊትና መንግስት ጎን በመሆን ደሙን ለመከላከያ ሰራዊት በመለገስ ሳንቲም በመሰብሰብ እና በመስጠት በዚህ አይነት መልክ ዛሬ ሰልፉ ተደርጓል። ሌላኛዋ በለገጣፎ ለገዳዲ ከተማ ሰልፉ ላይ የታደመችው ወይዘሮ አልማዝ ክባቱ የሚጠበቅብኝን ለማድረግም ዝግጁ ነኝ ብለዋል። በዛሬው ሰልፍ ላይ እኔም የድርሻዬን በሴትነቴ እንደ አንድ ሰው በጉልበትም ሆነ በገንዘብም ከመንግስት ጎን ቆሜ ሀገራቸውን የካዱትን የእናታቸውን ጡት መካሽ የሆኑትን ለመበቀል ዝግጁ ነኝ ብዬ ነው እጄም ደግሞ ከልጆቼ መሃል ቆሜ ውሃና በፍቶ እንዳቀብላቸው መልካም ፈቃዴን ገልጫለሁ። ባለሁበት ቦታ ማለት ነው። የድጋፍ ሰልፉን በተመለከተ ህብረተሰቡ በራሱ ተነሳሽነት ያደረገው ነው ይላሉ የዱከም ከተማ ጸጥታ አስተዳደር ኃላፊ አቶ መስፍንጌቱ ከመንግስት በኩል ጉዳዩን ማመቻቸትና የጸጥታ ሁኔታቸውን መጠበቅ ስራ ሲሰራ እንደነበረ እና በሰላም መጠናቀቁንም ለቪኦኤ ገልጸዋል። እንደ ዱከም ከተማ ዛሬ የተካሄደው ሰላማዊ ሰልፍ በህዝብ ተመሳሽነት የተካሄደ ሰላማዊ ሰልፍ ነው። የሰልፉም ዋና መሪ የፒፒኤልስ ግሩፕ በመከላከያ ሰራዊታችን ላይ ባደረሰው የሀገር ክደት እና የመከላከያ ኃይሎች ላይ ህዝቡ እናዛለን ብለው መዛብ መዛ አጠቃላይ መጽፋት ሲካሄድ የነበረው ከበጉልበትም በምንም መከላከያችን ጎን እንቆማለን፣ እንደግፋለን የሚያረጋግጠው የነበረው ህዝቡ በራሱ ተሰም ከብቶች ምናምን እየገዛ ገብቶ ማቅረብ ችሏል። በሰልፍ ላይ ሰልፉ ሁለትን ደምታ ያለው ነው ያሉት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው ማህበረሰቡ በሰልፉ የህወሀትን እኩይ ብለው የጠሩትን ተግባር ያወገዘበትና የፌዴራል መንግስቱን እርምጃ የደገፈበት ሰልፍ እንደነበረ ገልጸዋል። በኦሮሚያ ብሔራዊ ክልላዊ መንግስት በሁሉም አካባቢዎች በህዝቦችን አጠቃላይ ጥያቄ የአጠቃላይ ጽንፈኛ ተግባርና ሀገር የሀገር ክደት ውሳኔያቸውን በመቃወም የሀገር መከላከያ ሰራዊቱ እየወሰደ ያለውን እርምጃና የህግ በላይነትን የማስከበር ስራን በመደገፍ በክልላችን በተለያዩ አካባቢዎች የሰላማዊ ሰልፍ ተካሂዷል። ይሄ የድጋፍ ሰልፍና የተቃውሞ ሰልፍ በሁለቱን የሚያቀላቀለ ማለት ነው። ተቃውሞው ጽንፈኛው ቡድን የወሰደውን እርምጃ በመቃወም ክልሉ የቲኤምፍ ቡድን የወሰደውን ከሀገር ክህደት ወንጀልን በመቃወም መንግስት እየወሰደ ያለውን የህግ በላይ መዝደሞ በመደገፍ እና መከላከያ ሰራዊቱ ጎናችሁ ነን፣ እናንተ የኛው ናችሁ የሚል እንድምታ ያለው ሰልፍ ነው የተደረገው። እዚህ ሰልፍ ላይ ይዟቸው ከወጡት መፈክሮች ዋነኛው አጥፊውን ቡድን መንግስት የሚወስደውን የህጋዊ እርምጃ እንደግፋለን ኮኔክሽኔና ቲቲኤንስ ጠላቶቻችን ናቸው። የኢትዮጵያ ጠላቶች ናቸው። የህግ የበላይነት ሚወስ ለማስከበር በሚወሰደ ሁሉ እኛም ከመከላከያ ሰራዊታችን ጎን ሆነን ከኛ የሚፈለገውን ሁሉ እናደርጋለን የሚል ሀገራችን ብንዳ ያለው እና በሌላ በኩል በአይነትም በገንዘብም ድጋፍ ያደረገበት ሁኔታ ነው ያለው። እንደ ተለያዩ ቁሳቁሶችን በማሰባሰብ ከብቶችን ሳንጋን በማቅረብ ፍየል፣ በግ በማቅረብ እና ለዛን የሚያስፈልጉ ሁሉ ነገር በማዘጋጀት በሰልፉ ላይ ተሳትፎ አድርጎ ነው የተመለሰው። ሰልፉ በሁሉም አካባቢዎች በሰላማዊ መንገድ ተጠናል። የኦሮሚያ መንግስት ኮሚኒኬሽን ቢሮ እንደገለጸው በሰልፉ ላይ በአይነትም ሆነ በገንዘብ ከፍተኛ ድጋፎች የተደረጉ ሲሆን እስካሁን መጠኑን ማወቅ አልተቻለም። ይህንን የሚያስተባብር ኮሚቴ በየቦታው ስለተቋቋመ በቅርብ አንድ ላይ ተቀናይቶ ሪፖርት ይደረጋል ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።